ኢህአዲግ በሀገሪቱ አንዳችም የፖለቲካ እስረኛ የለም ሲል ከዓለም አቀፉ ማህበረሰብ በተደጋጋሚ የሚሰነዘረበትን ነቀፌታ ሲያጣጥል ቆይቷል። ይሁንና በሀገሪቱ ዳር እስከ ዳር የተቀጣጠለውን ህዝባዊ አመፅና ለመረጋጋት ተከትሎ ውስጣዊ ችግሮቹን በመገምገም ብሔራዊ መግባባትን ለመፍጠርና የፖለቲካ ምህዳሩን ለማስፋት በሚል የተወሰኑ ጋዜጠኞችንና ተቃዋሚዎችን የክስ ሂደት በማቋረጥ የመፍታት እንቅስቃሴ ጀምረዋል። ምንም የፖለቲካ እስረኛ የለም በተባለባት ኢትዮጵያ በኦሮሚያ ክልል ብቻ ከ30 ሺህ በላይ ሰዎች መፈታታቸው ማቀዳቸው ሲሰማ ብዙዎችን ማነጋገሩ አልቀረም። የኢትዮጵያ መንግስት ከእስረኞች ፍቺ ጎን ለጎን የዜጎችን መሰረታዊ የሰብአዊ እና ዴሞክራሲያዊ መብቶች አሳሪ ነው የተባለ ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅም ደንግጓል። ከዶች በለ ጋር ቃለ ምልልስ ያደረጉት ምሁራን ከአሁን ቀደም ተሞክሮ ዘላቂ ውጤት ያላመጣው እንዲህ አይነቱ አስገዳጅ ድንጋጌ ፖለቲካዊ ቀውሱን ከማባባስ ሌላ የሀገሪቱንም ህልውና ከባድ አደጋ ውስጥ ሊከት ይችላል ሲሉ ስጋታቸውን ይገልጻሉ። ዶክተር ሉል አስፋውሰን አስራተካሳ በጀርመን የአፍሪካ ጉዳዮች ልዩ አማካሪ እና የፖለቲካ ተንታኝ ከእንዲህ አይነቱ የችግር አዙሪት ለመውጣት ሁሉንም አቀፍ ብሔራዊ እርቅ መመስረት፣ ሰላማዊ የሽግግር ስርዓትን ማስፈንና በትክክለኛ ፍትሐዊ ምርጫ የመድበለ ፓርቲ መንግስትን ማቋቋም ብቸኛው አማራጭ መሆኑን ያስረዳሉ። ጊዜው በጣም የረፈደ ነው። መንግስትም ይህን ተገንዝቦ የብሔራዊ እርቅና መግባባትን ጠቀሜታ ከማንኳሰስ ይልቅ ለድርድር እና ለውጥ እንዲዘጋጅም ዶክተር አስፈወሰን አሳስበዋል። ጊዜያዊ አዋጅ ማወጅና ሌላ መንገዶች በመንግስት መፈጠሩ በጣም ያሳዝናል። እና እስካሁን ድረስ የተደረጉት ምርጫዎችን ሁሉ ራሳችንን ከማታለል ሌላ የሌላም ሀገር ሰዎችን ለማታለል ከመሞከር ሌላ ምንም ያመጣው ነገር ስለሌለ አሁን የሁላችንም ትልቁ ዓላማችን ይሄ መሆን አለበት። ጊዜያዊ መንግስት እንዲቋቋም ከኢንተሌክቹዋሎች ንግግር መንግስት መስርቶ እውነተኛ ዴሞክራሲ የሰፈነበትን ኢትዮጵያ ሕዝቦቿ ልጆቿ በፍቅር በአንድነት በኩልነት የሚኖሩበት ሀገር መመስረት ተገቢ ነው ብዬ ነው ማምነው። በአሜሪካ ሴንት ሜሪ ዩኒቨርሲቲ መምህር የአፍሪካ ምጣኔ ሀብት ልማት መፍትሄዎች የፕሮግራምና ኦፕሬሽን ኃላፊ እንዲሁም የአፍሪካ ቀንድ የፖለቲካ ተንታኝ ፕሮፌሰር ሐሰን ሁሴን ሀገሪቱ የተደቀነባት አደጋ አስፈሪ ነው ይላሉ። ከአሁን ቀደም ተሞክሮ የከሸፈው የአስቸኳይ ጊዜ አዋጁም ለበለጠ ፖለቲካዊ ምስቅልቅል ምክንያት ሊሆን ይችላል የሚሉት ባለሙያው መንግስት ገቢራዊ ያደረጋቸውን የፕሬስ የጸረ ሽብርና የሲቪክ ማህበራት አወዛጋቢ ህጎች በአስቸኳይ እንዲሰርዝ ጠይቀዋል። ቀሪ እስረኞችን ያለምንም ቅድመ ሁኔታ መፍታት አለበት የሚሉት ፕሮፌሰር ሐሰን ለፍጹም ዴሞክራሲያዊ ለውጥ መዘጋጀት እና የገባውን ቃል ማክበር የሚገባው ሲሆን በሂደትም ከሁሉም ወገኖች ጋር ብሔራዊ እርቅና ድርድር ማካሄድ ይኖርበታል ሲሉ ይመክራሉ። ስልጣን የት ነው ያለው የሚለውን ጥያቄ ስትመጣ በጣም ተበታትኗል። ወታደሩ ራሱን የቻለ መንግስት ነው፣ ሴኩሪቲው ራሱን የቻለ መንግስት ነው። የአካባቢው መንግስታት ከድሮ የበለጠ ሀያልነት እየታየባቸው ነው። በተጨማሪ ደግሞ ተቃዋሚ ድርጅቶችን እየተጠናከሩ ነው። በየመንገዱ ሰልፍ የሚያደርጉት ገበያ የሚዘጉት እነሱ፣ የስፔሻል ቀሮ የሚባለው ሉዓላዊ ኃይል እየሆነ ነው። የኢትዮጵያ ሁኔታ በጣም ያሰጋል እና ስልጣን ላይ ያለው መንግስት ጊዜ ሳይወስድ ይህንን ቀዳዳ መሸፈንና አገር እንዳትበታተን ሁኔታዎችን ማመቻቸት ያስፈልጋል። ለምሳሌ የተቀሩትን የፖለቲካ እስረኞች መፍታት እና ትርድር እና ለለውጥ የተዘጋጀ መሆኑንና ለዚህ ይሁን ዝግጁ መሆኑን በማያሻማና በማያወላዳ መንገድ ራሱ መቅረብ አለበት። ሀገራዊ ጉባኤ ለዚህ በጃል በዛው አንጻር ደግሞ አንዱን አግልሎ አንዱን ማቅረቡ ከአሁን በኋላ ፋይዳ ያለው አይመስለኝም። ሀገር ሁላችንም እንደሆነች የጋራችንም እንደሆነች ጥፋቷ ለማንኛችንም ይበች እርቅ ልቦና ያስፈልጋል። አርቆ አስተዋይነት ያስፈልጋል። ገዢው መንግስት ኢህአዲግ የአስቸኳይ ጊዜ አዋጁ ገቢራዊ ከሆነ በኋላ በሀገሪቱ አንጻራዊ ሰላም መስፈኑን አስታውቋል። የጊዜያዊ መንግስት ምስረታንም ፈጽሞ የማይታሰብ ሲል መግለጹ ይታወሳል።